ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ መስከረም 2 2010 ዓ ም ዝግጅታችን ጀመረ። አመቱ አረጃ፣ አዲሱ መስከረም አንድ አልፎ መስከረም ሁለት ሆነ። አሁን ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልኝ። እኔም አዲሱ አበበ ነኝ። በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ሰሞኑን እየተስተዋሉ ያሉ ጥቃቶችና ግጭቶች ላይ የሁለቱ ክልሎች ቃል አቀባዮች የሚጋጩ መልሶች አሏቸው። አንድም ቀበሌ ላራገጥልሽ እወዳለሁ። የኢትዮጵያ ሶማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጽዋን ላይ የፈጠረው ነገር የለም። የሶማሌ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤል ናቸው። የኦሮሚያ አቻቸው አቶ አዲሱ አረጋ ይመልሳሉ። አሁን እየሆነ ያለው አቶ እድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው፣ አሁንም እያካሄዱ ያሉበት ሁኔታ ነው። በምሽቱ ከሁለቱም ባለስልጣናት ጋር የተደረጉ ቃለ ምልልሶችን ይዘናል። ለአርስት ዜናው አዲሱ ምስራቅ ሀረርጌ ውስጥ ቀደም ሲል እንደ ተገለጠው ለአራት ቀናት የዘለቀው ውጊያ እንደነበር ተገለጠ። በድንበር ይገባኛል ጥያቄ የተነሳ የብዙ ሰዎች ህይወት መጥፋቱን የሰብአዊ መብት ጉባኤ አስታውቋል። የኬንያው ምርጫ ድራማ እንደ ቀጠለ መሆኑ ተነገረ፣ የሚሉ ይገኙባቸዋል። አመሰግናለሁ አዲሱ፣ ለርዕስተ ዜናው አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። በምስራቅ ሀረርጌ ጭናቅሰን ወረዳ ውስጥ ለአራት ቀናት ውጊያ ሲካሄድ እንደነበር የአካባቢው ምንጮች ለቪኦኤ የገልጠዋል። ትናንት ካልማሌ፣ አምበሮ፣ ዋጩ፣ ለመፋ በተባሉ ቀበሌዎች ከንጋቱ 11 ሰዓት አንስቶ ተኩስ መከፈቱና የአካባቢው ነዋሪም የመከላከል እርምጃ መውሰዱ ተነግሯል። በሌላ በኩል ደግሞ የጉርሱም ወረዳ የጸጥታ ምክትል ኃላፊ የነበሩት አቶ መሐመድ አብዱራህማን፣ የቀድሞ አስተዳዳሪ አቶ ሰላን መሐመድ እንዲሁም የኦሮሚያ አድማ በታኝ ፖሊስ አባል የነበረ አብዱ ጀባር የሚባል ወጣት ወደ ሐረር እየተጓዙ ሳለ ጥቃት አድራሾች ቦምባስ ከተማ ላይ ይዘዋቸው ሌሊቱን እስር ቤት ውስጥ ካሳደሯቸው በኋላ ሁለቱንም እንደ ገደሏቸው ተሰምቷል። በተጨማሪም የጉርሱም ወረዳ ምክትል አስተዳዳሪ እንደነበረ የተነገረው አቶ መሐመድ አብዱራህማን ለማምለጥ ወደ ገደላማ ስፍራ ሲዘሉ ጉዳት ደርሶባቸው ሐረር ሆስፒታል ውስጥ እየታከሙ መሆኑ ተገልጧል። በዚህ ምክንያት የጉርሱም ወረዳ ነዋሪ ዛሬ ጠዋት ከገጠርና ከከተማ ተሰብስቦ ሰልፍ የወጣ ሲሆን የኦሮሚያ ፖሊስ ሰልፉን ለመበተን መተኮሱና የቆሰሉ ሰዎች መኖራቸውም ተሰምቷል። በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከእለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። አድማጮቻችን በምሽቱ ዝግጅታችን ከሁለቱም ክልሎች ባለሥልጣናትና በጥቃቱ እጃቸው አለበት ተብሎ ክስ ከተመሰረተባቸው ድርጅቶች የተሰጡ ምስ ምላሾችን የያዘ ቅንብር እናቀርባለን። ይህ በእንዲህ እንዳለ በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሔ እንዲፈለግ ዛሬ ጠይቋል። በታክስ ጭማሪ ምክንያት መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱናም ለችግሩ ሁነኛ መፍትሔ እንዲፈለግለት የሰብአዊ መብቶች ቃፊሩ ድርጅት አሳስበዋል። ዝርዝሩ በአብይ ርዕስ ይቀርባል። የኬንያውን የምርጫ ድራማ ቀጣይነት ያመላከተ በሚመስል ሁኔታ ፕሬዚዳንት ኡሁሩ ኬንያታ የገዢው ፓርቲ አባላት ብቻ የተገኙበትን የምክር ቤት ስብሰባ ማካሄዳቸው ተሰማ። በከባድ ትግል የተገኘውን ሰላምና መረጋጋት በማንም እንዲደናቀፍ መንግስት ትዕግስት እንደሌለው በበቂ ሁኔታ ግልጽ ማድረግ እፈልጋለሁ ያሉት ፕሬዚዳንት ኬንያታ ኬንያውያንም ይህ ነፃና ብቃት ያለው ሂደት በጸረ ሰላም ኃይሎች እንዲኮላሽ ከቶም አይፈቅዱም ብለዋል። ተቃዋሚ የምክር ቤት አባላትም ያለፈውን የነሐሴ ሁለት ቀን የምርጫ ውጤት ውድቅ ያደረገውን የጠቅላይ ፍርድ ቤት ውሳኔ መሰረት በማድረግ የኬንያታን ሕጋዊነት በመጠየቅ ስብሰባውን እየጣሉ ወጥተዋል። ሁለት የታወቁ ፖለቲከኞች የጥላቻ ንግግር አድርገዋል በሚል ክስ ትናንት መታሰራቸውም ታውቋል። ዘጋቢያችን ጂል ክሬግ ከናይሮቢ እየዘገበችውን አዳነሽ ፍሳ እየታቀርባለች። የኬንያው ፕሬዚደንት ኡሁሩ ኬንያታ የገዢው ፓርቲ አባላት ብቻ በተገኙበት የሀገሪቱ ምክር ቤት ባደረጉት የመክፈቻ ንግግር ግልጽ እንዲሆን ስለሚፈልጉት ነገር ጠቁመዋል። I would like to make it abundantly clear that my government ግልጽ እንዲሆን የምፈልገው ነገር አለ። በከባድ ጥረት የተገኘውን ሰላምና መረጋጋትን የማሰናከል ዓላማ ላለው ማንኛውም ሰው መንግሥቴ ትዕግሥት እንደሌለው መታወቅ አለበት። ኬንያውያን ነጻና ብቃት ያለውን የምርጫ ሂደት ለአገራችን ሰላምና ጸጥታ አደጋ እንዲሆን በምንም ዐይነት መፍቀድ የለባቸውም። የኬንያ ከፍተኛ ፍርድ ቤት ባለፈው ወር የተካሄደውን የምርጫ ውጤት ከሰረዘ ወዲህ በሀገሪቱ ያሉት ተቃዋሚዎች በኬንያ ታወክልና ላይ የጥያቄ ምልክት በማስቀመጥ በንግግሩ ሥነ ሥርዓት አንገኝም ብለው ቀርተዋል። ከፍተኛው ፍርድ ቤት የምርጫውን ውጤት ሰርዞ እንደገና እንዲካሄድ የወሰነው በድምፅ ቆጠራ ወቅት በትክክል ያልተቆጠረበት ሁኔታና ሕጋዊ ያልሆነ ተግባር ተንጸባርቋል በሚል ነው። ከፍተኛው ፍርድ ቤት ብይኑን ከሰጠ በኋላ ፕሬዚደንት ኬንያታ ብይንን ጠማማ ሲሉ ነቅፈውታል። ይሁንና ሶስቱ የመንግስታት ክንፎች የህዝብን ፍላጎት እንዲያከብሩ ጥሪ አድርገዋል። ከሀገሪቱ ምክር ቤት ህንጻ ጥቂት ኪሎ ሜትሮች ርቆ በሚገኘው ደሳሳ ሰፈር ባለበት ኪቤራ ሆነው የተቃዋሚዎች መሪ ራይላ ኦዲንጋ ባደረጉት ንግግር ነጻው የምርጫና የድንበር ኮሚሽን መስተካከል አለበት ብለዋል። የምርጫውና የድንበሩ ኮሚሽን አሁን ባለበት አወቃቀሩ ምርጫ ለማድረግ ዝግጁ አይደለንም ሲሉም አስገንዝበዋል። ትላንት አንድ የሀገሪቱ ምክር ቤት አባልና የቀድሞ ሴኔተር የጥላቻ ንግግር አድርገዋል ተብለው ታስረዋል። የምክር ቤት አባሉ ሞስስ ኩሪያ በተቃውሞ ደጋፊዎች ላይ ክትትል እንዲደረግ አበራተዋል በሚል ነው የተከሰሱት። የቀድሞ ሴኔተር ጆንሰን ሙታማ ደግሞ በኬንያታ ላይ ያነጣጠረ የስም ማጥፋት ንግግር አድርገዋል በሚል ነው የታሰሩት። ማያንማር ወይም በርማ ምዕራባዊ ግዛት ውስጥ በተቀሰቀሰውና ወደ አራት መቶ ሺህ ሮሂንግያ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደውን ቀውስ በተመለከተ የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በዚህ ሳምንት ውስጥ አንድ አስቸኳይ ስብሰባ እንደሚያካሄድ ተገለጸ። ለነገ ረቡዕ የተቀጠረው የምክር ቤቱ ስብሰባ እንዲጠራ የተጠየቀው በእንግሊዝና በስዊድን ሲሆን ይህም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ትናንት ሰኞ ድርጊቱ የዘር ማጽዳት ማሳያ መሆኑን ከገለጹ በኋላ ነው። ዋና ኮሚሽነር ዘይድ ራአድ አልሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንዲሁም ሰብአዊ መብቶችን ወደ መርገጥ እያመሩ ናቸው ሲሉ አስጠንቅቀዋል። የማያንማሩ አመፅ ከተቀሰቀሰበት ካለፈው ነሐሴ 19 ወዲህ ወደ 370 ሺህ የሮሂንግያ ነዋሪዎች ወደ ባንግላዴሽ እንደተሰደዱ አመልክቶ በተያያዘ ግጭትም አራት መቶ ሺህ ያህል ሰዎች መገደላቸውን የመንግሥታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርቡ ሰሜን ኮሪያ ላይ የተጣለውን ዓለም አቀፍ ማዕቀብ የእስያ አገሮች በአዎንታዊ መልኩ እያዩት ቢሆንም ብዙዎች ግን ተጨባጭ ውጤት ስለማስገኘቱ ጥርጣሬ እንዳላቸው ተገለጠ። ሰሜን ኮሪያ ባለፈው ሳምንት ባካሄደችው ምናልባትም ሃይድሮጂን ቦምብ ሊሆን እንደሚችል በተገመተው የኒኩለር ሙከራ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ትናንሰኞ አዲስ እና ጠንከር ያለ የኢኮኖሚ ማዕቀብ እንደጣለባት ታውቋል። ሰሜን ኮሪያ እያካሄደች ባለው የሚሳይል ሙከራና የኒኩለር ጦር መሳሪያ ፕሮግራሟ ምክንያት ማዕቀብ እንዲጣልባት ምክር ቤቱ ትናንሰኞ ድምፅ የሚያሰጥ ውይይት እንደሚያካሄድ መገለጡ አይዘነጋም። የአሁኑ ረቂቅ ውሳኔ የተዘጋጀው በዩናይትድ ስቴትስ ሲሆን ፒዮንግያንግ ባለፈው ሳምንት ለስድስተኛ ጊዜ ላካሄደችውና ሃይድሮጅን ቦምብ ነው ላለችው ሙከራ የተሰጠ መልስ መሆኑም ታውቋል። ዛሬ ዓለም በምንም አይነት የኒኩሌር ቦምብ ባለቤት የሆነችውን ሰሜን ኮሪያን ሊቀበል አይችልም ሲሉ ትናንት ሰኞ ለጸጥታው ጥበቃ ምክር ቤት የገለጡት በተባበሩት መንግስታት የዩናይትድ ስቴትሷ አምባሳደር ኒኪ ሄሊ ናቸው። እና ዛሬ አሉ አምባሳደሯ፣ አምባገነኑ የሰሜን ኮሪያ ገዢ መደብ የኒኩሌር ፕሮግራሙን ካላቆመ እኛ ራሳችን እርምጃ በመውሰድ እናስቆመዋለን በማለት የጸጥታው ጥበቃ ምክር ቤት መልእክቱን ያስተላልፋል። አዲሱ ማዕቀብ ሙሉ በሙሉ ተግባራዊ ከሆነ ሰሜን ኮሪያን ካዓለም አቀፉ የገበያ መድረክ የሚያስወጣትና ለኒኩሌር ጦር መሳሪያ ፕሮግራሟ የምታውለውን ነዳጅ የሚያስቀርባት እንደሆነም ታውቋል። ኃይለኛ ዝናብ ቀላቅሎ በሚነፍሰው ሃሪከን አርማ ከቤት ንብረታቸው የተፈናቀሉ የፍሎሪዳ ነዋሪዎች ዛሬ ማክሰኞ ወደየቤቶቻቸው መመለስ መጀመራቸው ተሰማ። መልሶ የማቋቋሙ ሥራ ግን ባጭሩ የሚቋጭ እንዳልሆነና ጊዜም የሚፈልግ መሆኑን ባለሥልጣናት አልሸሸጉም። በአውሎ ነፋስ እርማ የደረሰው ውድመት በተለይም በአንዳንድ ስፍራዎች ከሚገመተው በላይ መሆኑን ፕሬዚደንት ዶናልድ ትራምፕ በትዊተር አመልክተው፣ በሥራው ላይ የተሰማሩት ሰዎች ደግሞ አስደናቂ ተግባር እያከናወኑ መሆናቸውንም በማሞገስ ገልጸዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15780 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መስከረም ሁለት 2010 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ሕይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አስመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግ ዛሬ መጠየቁን ቀደም ሲል በዜናችንም ገልጠናል። በታክስ ጭማሬ ምክንያት መብታቸውን በሕጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱ እና ለችግሩ ሁነኛ መፍትሄ እንዲፈለግለትም የሰብአዊ መብት ቃፊሩ ድርጅት አሳስቧል። መለስካቸው አመሃ ነው። ዝርዝሩን ከአዲስ አበባ ይላከልም ሰብአዊ መብቶች ጉባኤ በኢንተርኔት ባሰራጨው የጽሑፍ መግለጫ በሁለት ዋና ዋና ባላቸው ወቅታዊ ጉዳዮች ላይ አተኩረዋል። ሰመጉ ሰበሰብኳቸው ባለው መረጃዎች መሠረት ጥቂት በማይባሉ የሀገሪቱ ልዩ ልዩ ክፍሎችና ማዕዘናት ከማንነት ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ ግጭት እየተቀሰቀሰ ነው። ግጭቶቹ በጊዜ ካልተፈቱም ስፋቱንና መዳረሻውን ለመተንበይ የሚያስቸግር ከቀድሞ የባሰ የሰብአዊ መብቶች፣ የሰላም፣ የመረጋጋትና የሀገራዊ አንድነት ቀውሶችን ሊያስከትሉ እንደሚችሉ ሰመጉ በመግለጫው ያሳስባል። መግለጫው ተቀስቅሰዋል ካላቸው ግጭቶችና በምሳሌነት ካነሳቸው መካከል የኦሮሚያንና የሶማሌ ክልሎች የድንበር ማካለልን ተከትሎ የተፈጠረው ግጭት ነው። እንደ መግለጫው አባባል ከሆነ በነሐሴ ወር 2009 ዓ ም አጋማሽና መጨረሻ እንዲሁም ይህ ጋዜጣዊ መግለጫ በሚዘጋጅበት ወቅትም በተፈጠሩትና እየተፈጠሩ ባሉት የክልሎቹ ድንበር ግጭቶች ምክንያት ቁጥሩ ቀላል የማይባል የሰው ሕይወት እየጠፋ ነው። በርካታ ዜጎች ቆስለዋል፣ በልዩ ልዩ መልክም እየተጎዱ ነው ብለዋል። መግለጫውም አክሎ በሀገሪቱ ምስራቅ፣ ደቡብ ምስራቅና ደቡባዊ ክፍሎች በተለያዩ ስፍራዎች የተከሰቱ ግጭቶችን ዘርዝረዋል። የመግለጫው ሌላው ትኩረት በቅርቡ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ለንግዱ ሕብረተሰብ የሰጠውን አማካይ የቀን ገቢ ግምትና የጣለውን ዓመታዊ ግብር እየተመለከተ ነው። የንግዱ ሕብረተሰብ አማካይ የቀን ገቢ ግምትና ዓመታዊ ግብሩን ፍትሐዊ አይደለም በማለት አዲስ አበባን ጨምሮ በአያሌ የሀገሪቱ ክፍሎች ቅሬታቸውን እንደገለጹና በመግለጽ ላይ እንዳሉም መግለጫው አትተዋል። ሰመጉ በዚህ መግለጫው ይህ የንግዱ ማህበረሰብ ቅሬታና ቤቱታ የነጋዴዎችን የዜግነትና ሰብአዊ መብቶችን ባከበረ ሁኔታ ባለመያዙና ባለመፈታቱ ይህ መግለጫ እስከሚወጣበት ጊዜ ድረስ የንግድ ሱቆችን መዝጋትና የሥራ ማቆም አድማ ማድረግን ጨምሮ የተለያዩ በርካታ መልኮች አሉ። ከፍተኛ ተቃውሞና ቤቱታ በንግዱ ማህበረሰብ በኩል በተለያዩ የሀገሪቱ አካባቢዎች መሰማቱ እንደቀጠለ ነው ብለዋል። ሰብአዊ መብቶች ጉባኤ አማካይ የቀን ገቢ ግምት ከተጣለበት ከሐምሌ ወር ሁለት ሺህ ዘጠኝ ዓ ም ጀምሮ ከተለያዩ የሀገሪቱ ክፍሎች የንግዱ ህብረተሰብ አባላት ያሰባሰባቸው መረጃዎችና ማስረጃዎች እንዳሉት በመግለጽ ዝርዝሩን ከተጨማሪ ጥናት ጋር ወደፊት ይፋ እንደሚያደርግ አስታውቋል። ለአሁኑ ግን የጉዳዩን አሳሳቢነት እንዲሁም አፋጣኝ ትኩረትና እውነተኛ መፍትሔም የሚሻ መሆኑን ለማሳየት እንዲረዳ በማለት ከተለያዩ የሀገሪቱ አካባቢዎች የንግዱ ማህበረሰብ አባላት ያነሷቸው ቅሬታዎችና ይህንንም ተከትሎ ተወስዶባቸዋል ያላቸውን እርምጃዎች ዘርዝረዋል። ከእርምጃዎች መካከልም መታሰር አንዱ ነው። ለአንዳንድ ተመልካቾች የንግዱ ማህበረሰብ ጥያቄዎች መልስ ያገኙ ቢመስሉና መንግስትም ለአብዛኞቹ ቅሬታዎች በቅሬታ መስማት ስርዓት መፍትሄ ሰጥቻለሁ ቢልም ሰመጉ ያሉት መረጃዎች ግን ጉዳዩ ገና እልባት አለማግኘቱን ነው ሲል የሰብአዊ መብቶች ጉባኤ መግለጫ ያመለክታል። በመደምደሚያውም መንግስት ቅሬታ ያነሱ ነጋዴዎችን አቤቱታ በመስማት ተገቢውን ምላሽ እንዲሰጥና የግብር አወሳሰሩም በድጋሚ እንዲጤን ከማንነት ከአስተዳደርና ከድንበር ይገባኛል ጥያቄ ጋር በተያያዘ የሚነሱ ግጭቶች በድጋሚ የተቀስቅሰው የሰው ሕይወትና ንብረት ከመጥፋቱና በቀላሉ የማይሸር ጠባሳም ከመፈጠሩ በፊት መንግስት ዘላቂና የማያዳግም መፍትሄ እንዲሰጥ ሰመጉ ጥሪውን አቅርቧል። ሰብአዊ መብቶች ጉባኤ ሰመጉ ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በሚል ስያሜ ይታወቅ የነበረ ድርጅት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መጽሔቱ ይቀጥላል። ቀደም ሲል በዜናው እንዳነበብ ነው በምስራቅ ሐረርጌ ጭናቅሰን ወረዳ ውስጥ ለአራት ቀናት ውጊያ ሲካሄድ እንደነበር የአካባቢው ምንጮች ለቪኦኤ ገልጠዋል። ትናንት ከልማሌ አበሮ ዋጩ ለመፋ በተባሉ ቀበሌዎች ውስጥ ከጠዋቱ 11 ሰዓት አንስቶ ተኩስ መከፈቱና የአካባቢው ነዋሪም የመከላከል እርምጃ መወሰዱ ተነግሯል። በሌላ በኩል ደግሞ የጉርሱም ወረዳ የጸጥታ ምክትል ኃላፊ የነበሩና አቶ መሐመድ አብዱርሃማን የሚባሉ የቀድሞ አስተዳዳሪ አቶ ስላን መሐመድ እንዲሁም የኦሮሚያ አድማ በታኝ ፖሊስ አባል የነበረ አብዱ ጀባር የሚባል ወጣት ወደ ሀረር እየተጓዙ ሳሉ ጥቃት አድራሾች ቦምባስ ከተማ ላይ ይዘዋቸው እስር ቤት ውስጥ ካሳደሯቸው በኋላ ሁለቱንም እንደገደሏቸው ተሰምቷል። በተጨማሪም የጉርሱም ወረዳ ምክትል አስተዳዳሪ እንደነበረ የተነገረው አቶ መሐመድ አብዱራህማን ለማምለጥ ወደ ገደላማ ስፍራ ሲዘሉ ጉዳት ደርሶባቸው ሀረር ሆስፒታል ውስጥ እየታከሙ መሆኑ ተገልጧል። በዚሁም ምክንያት የጉርሱም ወረዳ ነዋሪ ዛሬ ጠዋት ከገጠርና ከከተማ ተሰባስቦ ሰልፍ የወጣ ሲሆን የኦሮሚያ ፖሊስ ሰልፉን ለመበተን መተኮሱና የቆሰሉ ሰዎች መኖራቸው ተሰምቷል። በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየታየ ያለው ጥቃትና ግጭት ከዕለት ወደ ዕለት እየሰፋ የመሆኑ ነገር ብዙዎችን እንዳሳሰበ ታውቋል። በኦሮሚያ ባሌ ዞን ራይት ወረዳ ሁለት ወይም ቁጥራቸው ከዚያ በላይ በሆኑ ቀበሌዎች ላይ የሶማሌ ክልል ልዩ ፖሊስ ኃይል ወደ አካባቢው ዘልቆ እያጠቃን ነው ሲሉ የአካባቢው ነዋሪዎች ለቪኦኤ መግለጻቸውን ዘግበናል። ከሶማሌ ክልል የተነሱ የታጠቁ ኃይሎች በወረዳው ውስጥ እያደረሱ ናቸው የተባለውን ጥቃት የኦሮሚያ ክልል ቃል አቀባይ አረጋግጠዋል። በአንድ ቀን በተካሄዱ ጥቃቶች ከአስር ያላነሰ ቁጥር ያለው ሰው መገደሉንም እማኞች ለቪኦኤ ገልጸዋል። ተመሳሳይ ግጭት ወደ ጉጂ ዞን ነገሌ ቦረና አካባቢም ሰሞኑን መዛመቱ ተሰምቷል። እነዚህን በኦሮሚያና በሶማሌ ክልሎች አጎራባች አካባቢዎች እየተካሄዱ ናቸው የተባሉ ግጭቶችን አስመልክቶ ሰሞኑን በብዙ ጥረትም ሳናገኛቸው ቀርተን ከነበሩ የሶማሌ ብሔራዊ ክልላዊ መንግስት ባለስልጣናት መካከል የክልሉን የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ኢድሪስ እስማኤልን ትዝታ በላቸው ትናንት አግኝታ አነጋግራቸው ነበር። ያደረግችላቸው ቃለ ምልልስ ቀጥሎ ይቀርባል። የኢትዮጵያ ሶማሌ ብሔራዊ ክልል መንግስት የኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ አቶ ኢድሪስ ኢስማኤል፣ አመሰግናለሁ በቅድሚያ እና ዛሬ አመሰግናለሁ። እሺ፣ እግዜር ይስጥልኝ። ዛሬ ሁሉ ሳይቀር ምስራቅ አረርጌ ጉርሱም ወረዳና ጭናክሰን ውስጥ ከፍተኛ ጦርነት ተከፍቶብናል ነው የሚሉት እዛ አካባቢ የሚኖሩ ለምሳሌ የባብሌ ነዋሪዎች፣ እንዲሁም የዋጭሌ ከተማ በጎፋ አካባቢ የሚገኙ እናም ሰው እንደተገደለ ከሶስት ቀናት ጀምሮ በተከፈተው ጦርነት የባብሌ ወረዳ ህዝባዊ አገልግሎት ኃላፊ አቶ ሰላአድ መሐመድ በተያዙ በሁለተኛው ቀን እንደተገደሉ ነው ያለውና፣ ምንድን ነው በሶማሌ ክልልና በኦሮሚያ ክልል መካከል ውጊያው የተነሳበት ምክንያት? ያው ጥሩ አሁን በዚህ ላይ መልስ መስጠት የፈለግነው እኛ በኦሮሚያ በኩል የተሰጠው መረጃ በሞያሌ በኩል ያልሻቸው አንዳንድ ቀበሌዎች በእነዚህ ላይ ነበር ያለው ነገር ያልና በእነዚህ ደግሞ መጣበታለሁ። አሁን ዛሬ የተከሰተውን ሊነግሩኝ ፈቃደኛ አይደሉም ማለት ነው። አሁን በስራ መልካ ጊዜ ስለነበርኩኝ የተጠናከረ መረጃ በዚህ እንደሆነ ያርሱ። ዛሬውን ነገር ግን በዛኛው ባለው ያለውን መረጃ ለህዝብ እንድታደርሱ ነው። እንግዲህ በዛኛው ባለውም የኦሮሚያ ክልል የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ አሁን የሶማሌ ክልል ልዩ ፖሊስ በተለያዩ የኦሮሚያ ቀበሌዎች በሙሉ ትጥቅ መጥቶ ህዝብ ላይ የሚያካሂደው ጥቃትና ግድያ ከረፈረንደሙ ጋራ የተያያዘ አይደለም ነው የሚሉት እና ለዛ ያለት መልስ ምንድን ነው? ያው ሰምቼው ነበር። በአቶ አዲሱ የተሰጠው አስተያየትና መልስ በእውነቱ በጣም ነው የገረመኝ። በዚህ አይነት መረጃ ሲጀመር በፌዴራል መንግስትም በጸጥታ አካላትም በሁለቱም ክልል ልዩ ፖሊስ ህዝብ ላይ ጥቃት እያረገ ነው ሰላማዊ የሚል ነገር አልተገመገመም። እሱም ከእውነት የራቀ ነው የሚል ነገር ነው ያለው ተጨባጭ ሁኔታም ያ ነው። የትኛውን ነው የሚያስተባብሉት? ልዩ ፖሊስ አይደለም ኦሮሚያ ውስጥ ጥቃት እያካሄደ ያለው ነው የሚሉት ወይንስ ጥቃት ጨርሶ አልተካሄደም ነው? እሱን የምነግርሽ መቶ በመቶ ምልሽ ከእውነት የራቀ የተፈጠረ ወሬ ነው። የትኛው የክልሉ ልዩ ፖሊስ ኦሮሚያ ውስጥ ገብቶ የሚለው ነገር ጥቃት እያረገ ነው ያለው ነገር መቶ በመቶ ከእውነት የራቀ ነው። ነገር ግን ሰው እየሞተ ነው ኦሮሞዎቹ እንደውም የሚሉት በፌደራል ኃይል የታጠቀና ሙሉ የጦርነት መሳሪያ ያለው ነው ልዩ ፖሊስ። አሁን ደግሞ ዛሬ የምንሰማው ምንድን ነው? አልሱና የተባለ የሶማሌ ሪፐብሊክ ውስጥ የሚንቀሳቀስና ከሶማሊያ መንግስት ትእዛዝ እቀበላለሁ የሚል ኃይል ነው ኦሮሚያ ውስጥ እየተንቀሳቀሰ ያለው ነው የሚሉት አራት መቶ ወታደሮች ያሰለፈ ወደ ዋጭሌ ከተማ አንድ መቶ ወታደሮች የላከ ወደ ጎፋ ደግሞ ሶስት መቶ ወታደሮች የላከ። ለዚህም ደግሞ ማስረጃ የተማረኩ በሻለቃ ደረጃ ማዕረግ ያላቸው ሰዎች የተማረኩ አሉ። ወደ ዋናው አሳቤ በመጣልሽ ይሻላል። ይሄ በአጠቃላይ ፎልስ አኪዜሽን ነው። ይሄ መወንጀል ነው። ያለውን ነገር በተጨባጭ ያለውን ነገር ምንድነው የሚባለው ጅራፍ ራሱ ገርፎ አይነት ነገር ሊሆን አይገባም። ሲጀመር በአጠቃላይ በዳዋ ዞን ላይ እየተከሰተ የነበረው ነገር ምንድን ነው? እዚህ አካባቢ አርብቶ አደር ህዝብ ነው። በግጦሽ በአንዳንድ ነገር ግጭት ሊነሳችን ነበር። ያ በአካባቢ የሚፈታበት ሁኔታ ነበር። በአሁኑ ሰዓት ግን እየተፈጠረ ያለው ነገር ምንድን ነው? ይሄ ክልል በአጎራባች አካባቢ ያሉት ማህበረሰብ አብሮ እንዳይኖሩ ሰላም እንዳይሆኑ የተደረገ ትልቅ እንቅስቃሴ ነው ያለው። አንድም ቀበሌ ላራገጥልሽ ወዳለው የኢትዮጵያ ሶማሌ ማህበረሰብ ወይሻ ዘልቆ ገብቶ ኦሮሚያ ላይ የፈጠረው ማህበረሰብ ንጽዋን ላይ የፈጠረው ነገር የለም። እያንዳንዱ ቀበሎች ላይ ዘልቆ ገብቶ ነው ንጽዋን ላይ ጥቃት ሲያደርጉ የነበሩት ማን? ሌላው ቀርቶ ጭካኔ የተሞላው የታጠቁ ኃይሎች በኦሮሚያ በኩል የመጡ ኃይሎች ናቸው ጥቃት ሲፈጽሙ ነበር። ጸረ ሕዝብ ድርጅቶች ነበር ሲፈጸሙ የነበር የት ቦታ ተጨባጭ እያደረጉልኝ አቤት፣ ተጨባጭ አድርጉት። ለምሳሌ አሁን በሞያሌ ወረዳ ላይ ብቻ በጫሙቅ፣ መለብ፣ ኤልጎ፣ ራሮ ከጀዋ፣ በዚህ ወረዳ ብቻ ዘልቆ ገብቱን ልጽዋንን ጨፍጭፎ አቃጥለው ከተማ ሙሉ መሰረተ ልማት የሚባል ነገር አጥፍቶ የዲያስፖራ ኢንቨስትመንት የሰሩትን በአጠቃላይ አውድሞ የሄዱበት ሁኔታ አለ። ማን ናቸው? ጭካኔ የተሞላበት ሁኔታ ጉደት ወረዳም ለምጣለሽ፣ ኤልነሲብ፣ ሚኒ ሮባ፣ ቢረዲማ፣ ቢረዲሞ፣ መልካ ተጉባ ዛሬ ሁሉ ዋጭ ሊያልፉ ወረዳና ጥቃት ያደረጉበት ሁኔታ አለ። ማን ነው ይሄን የሚያደርገው? ፌዴራል መንግስትም የሚመለከተው ሚኒስተር መስሪያ ቤት መከላከያ፣ ሁለ የእኛም የኢትዮጵያ ሶማሌ ክልል ከፍተኛ አመራር ባሉበት ቦታ ይሄ ነገር ተገምግሞ አንድም ወረዳ በኢትዮጵያ ሶማሌ በኩል ተላልፎ የሄዶ እዛ እንትን ያለበት ነገር የለም። ሌላው ቀርቶ ሰሞኑን ወደ መቶ ሀያ ሶስት ኬትም በመኪና ጭነው ለዚህ ጥቃት ህዝብ ለማስጨፍጨፍ ሲያመጡ ተገልብጦ ነው። ሌላው ቀርቶ እርስ በርስ ባለመታወቃቸው ኬትም እየመጡ እየታሳጁ ነው ያሉ፣ ባለመታወቅ አቶ ኢድሪስ ቀረሰላም ሀይል መጥቶ ይህን ጥቃት ህዝብ ላይ ንጹህ ህዝብ ላይ ችግር እየፈጠረ እንደሆነ ማንም ያወቀው አገር ያወቀው ነው። አሁን ለምሳሌ ስለ ዘረዘሯቸው ግድያዎች፣ በእሳት ማቃጠል፣ ንብረት ማውደም እገሌ የእገሌ ጦር ነው ይሄንን ያደረገው ኦፒዲዮ ነው ህዝቡ ነው ይሄንን የሚያደርገው ማን ያደረገው ወይ ይሄን ነገር ያደረገው? ህዝቡ ሰላሙን ተቀብሎ አርፎ በተቀመጠበት። ምክንያቱም የኢትዮጵያ ሶማሌ ሕዝብ ከማንም በላይ ሰላምን የሚያውቅ ነው። የሰላምን እጦት በትክክል የተቀጣበት ነው። ቀረ ሰላም ነው ተብሎ በክልል ሌበል ተፈርጆ፣ በዚህ ተስማምተን አርፎ በተቀመጠበት ሰዓት ተደራጅቶ ራሱን ለጥቃት ራሱ ተዘጋጅቶ ነው ህዝቡን ያጠቃ ያለው ትክክለኛ ኦነግ የጀዋር በተለይ ለጀዋር ተላላኪ የሆኑ ተደራጅቶ በሲስተም ውስጥ ያሉ ይሄ ነው በህዝቡ ላይ ጥቃት እየፈጠረ ነው። እሺ ኦሮሚያ ክልል ውስጥ ተደራጅቶ የሚንቀሳቀሰው ኦነግ ነው ብለዋል። የክልሉ ሰዎች እየተገደልን ነው የሚሉት ደግሞ አልሱና የተባለ ሶማሊያ ውስጥ የሚንቀሳቀስ የሶማሊያ ሪፐብሊክ ውስጥ የሚንቀሳቀስ ከሶማሌ መንግስት ትዕዛዝ እቀበላለሁ የሚል ነው ብለዋል። ይሄንን የኦሮሚያ ኮሚኒኬሽንስ ቃል አቀባይ አስጨርሱኝ፣ ሪፈረንስ አርጎ ልሻ አዳምጪው፣ ሪፈረንስ አርጎ ራሱ የሚያቀርበው ነገር በጣም የሚያሳዝን ነው። ማህበራዊ ሚዲያ ላይ የሚቀመጠውን ነገር ነው ሪፈረንስ እየተደረገ ያለው አይቻለሁ። በፌስቡክ በራሱ ፔጁ ላይ ያስቀመጠውን እኮ አይቻለሁ። ሶማሊ ሶማሊና ሶማሊያ ብሎ እንደ ሀገር ሉ አላ አውቆ ራሱ ያስቀመጠበት ሁኔታ አለ። ሲጀመር አንድ ሱማሌ የታጠቀ ሀይል አልፎ ሲገባ የኢትዮጵያ መከላከያ ሰራዊትና ድንበር የሚጠብቀው የት ነው ያለው? የሶማሊያስ መንግስት መጥቶ እነሱ ወታደር መጥቶ እዚህ ህዝብ ላይ ጥቃት ሲያደርግ ይሄ ከምን አንጻር ነው? ምን አይነት አገላለጽ ነው? ከአንድ የኢትዮጵያ የክልል ከፍተኛ አመራር እንዲያለ አገላለጽ ይገለጻል ወይ ነው ይሄን? ነው ሪፈረንስ እያደረግሻለ። ሲገርሞ ደግሞ ፎቶሾፕ ነው የታወቀ ነው። አቶ ኢድሪስ በየቦታው በጎፋ በሞያሌ በጭናክሰን የምናነጋግራቸው ነዋሪዎች አርብቶ አደሮች ሰው ሞተብን፣ በየቀኑ አስር ሰው አስራ ሁለት ሰው ከዛ በላይ ነው የሚሞተው። እና ሰሞኑንም ባለስልጣን እንደሞተ የኦሮሚያ ክልል ባለስልጣን እንደሞተ ነ የሚሉት ምንድን ነው? እነኚህ ከሶማሊያ ሪፐብሊክ የሚመጡ አቶ አዲሱ አረጋ በፌስቡካቸው ላይ ያደረጉትን ብቻ አይደለም እ ይሄ ግለሰብ አሁንም ውደት ውስጥ መልካዲ ነው፣ ቤቱን ያቃጠሉ ሰውዬ ነው አለ በህይወት ስልኩን ሰጥችሽ ልታገኝ የምችው ግለሰብ ነው። የሀገራችን ድንበር ይህን ያህል ክስት ነው እንዴ? የታጠቀ ኃይል ከሶማሊያ መጥቶ የሚያጠቀው። እሱን እንግዲህ እሱን የፌዴራል መንግስትም እንደ አንድ ኃላፊነት ያለው መንግስት የፌዴራል መንግስትም ይጠየቃል። ምክንያቱም አሁን የሌላ የሶማሊያ ሪፐብሊክ ኃይሎች ገብተው የኢትዮጵያ ዜጎችን እያጠቁ ነው የሚለው ወሬ መጣራት አለበት የእርስዎ ክልል ኃላፊ የሚሆነው ልዩ ፖሊስ ለሚባለው በፌደራል ኃይል ይታገዛል ለሚባለው ፋሬን ዜጎች ዜጎች ህዝብ ነው የምናነጋግረው ወይም ክሬዲቢሊቲ ያለውን ነገር ለምንድን ነው በየእለቱ ማታረጉት? እርሶ የአዲሱ አረጋን ኢንተርቪው በእኛ ዜና ላይ ከሰሙ የአርብቶ አደሮቹን የአርሶ አደሮቹን ስሞታ አልሰሙም እንዴ? ፋብሪኬትር ነው፣ ፋብሪኬትር ነው። ከሰላሙ በኋላ እኮ ሰው እኮ ራሱን እኮ መከላከል ላይ ነው የነበረው እኮ። አንድ ሁለት ጥያቄ ልጠይቆት ጠቅለል አርገው በጀዋርና በኦነግ ይመራል ያሉት ሀይል ተደራጅቶ መሳሪያ ኖሮት ከመቼ ጀምሮ የትኞቹ የሶማሌ ክልል ውስጥ ገብቶ ስንት ሰው እንደገደለ እስቲ ጠቅለል አድርገው ይንገሩኝ። እንግዲህ ላለፉት ሁለት ዓመት በኢትዮጵያ የነበረው ሁኔታ የታወቀ ነው። ምንድን ነው ሰት እነ ጆሀርና ኦነግና የእሱ ሀሳብ የሚደግፉ ሲያራሙድ የነበሩት ሀገሪቷ ሲፈጽሙ የነበረውና ምን ያህል ችግር እንደተፈጠሩ ግልጽ ነው። ከዚህ አንጻር የሶማሌ ክልል የኢትዮጵያ ሶማሌ ክልል ህዝብ እና መንግስት የነበረው ሮል እና የሀገሪቷን ለዋላነት ከማስጠበቅና ሲስተሙ ፌዴራሊዝምና ህገ መንግስቱን ዲፌንድ ከማድረግ የተሰራውን ነገር ሲሰራ የነበረው እስከ ውጭ የነበረው ቆሞ ዘብ ሲቆምበት የነበረ። ከዚህ አንጻር ጆሀር ምንድን ነው ሲያስተላልፍ የነበረው ነገር? አንደኛ ትልቁ ትልቁን ጥፋት የሆኑት እነዚህ ናቸው። ጥያቄን አልመለሱም። ልመጣልሽ ነው፣ ልመጣልሽ ነው። እሺ፣ ከዚህ አንጻር ያሰቡት ዋናው ዓላማ ኢትዮጵያን ለማተራመስ ዋናው እዚህ አካባቢ ችግር መፍጠር የሚቻለው አቡ ታደሩ አካባቢ ያለው ቦርደሩ ላይ ነው ከሚል አንጻር እዛ ጋር ስትራቴጂ የተወሰደ ነገር ነው። እዛ ጋር ነው ህዝቡን ለማጋጨት የሚሞክረው። አሁን ህዝቡን ያቋል። ይህን ነገር ጥያቄን አልመለሱም። የጠየኩት ጥያቄ ከመቼ ጀምሮ ነው ይሄ በኦነግ እንዲሁም በጀዋር ታጠቀ ያሉት ሀይል የታጠቀ ወታደር መጥቶ የሶማሌን ክልል የመታው በኦሮሚያ በኩል ሰሞኑን ስንዘግብ ኖረናል። ከመቼ ጀምሮ ነው ጥቃት የጀመረው? ስንት ሰው ሞተ? የት ቦታ ሞተ? እሱ ነው ያው፣ ኮምፓይል ሆነ። በሌላ ጊዜም ትልልሻለ ይሄ ነገር እንዴ እንዴ ታቁም። ይሄ ሀይል ይሄን ሁሉ ቤት አቃጠለ፣ አሰቃቂ ግድያ ፈጸመ የሚሉት ሀይል እስካሁን የተጠናቀረ የሞተውን የሶማሌ ክልል ህዝብ ቁጥር ሊነግሩኝ አይገባም እንዴ አቶ ድሪስ? እሱም ሊነግራችሁ ይችላለሁ። ይሄ ግን ያለው የተደራጀ ሀይል ነው በቃ ምንም ጥርጥር የለውም ታጥቆ ህዝብ ለመፍጀት ምጽዋንን ለመፍጀት የመጣ ሀይል ነው። እንግዲህ ከኦሮሚያ በኩል እኛ የምንሰማው ካለፉት ሁለት ሳምንታት ጀምሮ እያየለ ነው የመጣው። ኢፒአርዲኤፍ ስልጣን ከያዘ ጊዜ ጀምሮ ሶማሌ ክልልና ኦሮሚያ መካከል ግጭት ይካሄዳል። በዘጠና ሰባት ዓመተ ምህረት ደግሞ ሬፈረንደም ተካሂዶ ተስማምተው ተለያይተዋል። አሁን ግን እያየለ መጥቷል ይሄ ጥቃትና በየቦታው ባለፈው በጭናክሰን በባሌ ጎፋ በሚባል አካባቢ በተለያዩ ቦታዎች ሰዎች ይገደላሉ። በተጨባጭ ከሶማሌ ክልል የተገደሉትን ሰዎች ይሄ የታጠቀ ኃይል ገብቶ ገደለ የሚሉትን እንዲያስረዱ ይፈልጌ ነው እኮ። አሁን በቁጥር በአሃዝ እንድነግርሽ ካልሆነ በስተቀር ያለውን ሁኔታ በደንብ ገልጭ ልሻለሁ። ማንም ሄዶ እንገደል የለም፣ መጥቶ ነው። መከላከል ስራ ነው፣ ስራ የነበረው ያ የሚያሳየው፣ ከሌላ አካባቢ ተሰባስቦ መኪና ተገልብጦ እኮ ሰው እያለቀ ነው። ምን አይነት መሳሪያ የያዙ ናቸው እነዚህ የተሰባሰቡ ሶማሌ ላይ ጥቃት የሚከፍቱት? ምን አይነት መሳሪያ ነው ያዙ? ምን አይነት በቃ የተደራጁ ዝግጅ የሆኑ ብዙ ጊዜ ሲዘጋጅ ሰው ሰላም ነው ብሎ ቁጭ ማለት ተዘጋጅቶ ለማጥቃት የመጡ ትላልቅ መሳሪያ ዙ ሳሪያ ሲጠቀሙ ነበር የሚለው፣ በሌላ እንትን ልነግርሽ እችላለሁ። ያለው ሪያሊቲ ይሄ ነው። በሁሉም ቦታ ነው የምልሽ። የኦሮሞ ነጻነት ግንባር ለመሆናቸው ምን ማስረጃ አለዎት? እሱም መታቂው ተቀመጡ ተቱ በድርጊታቸው ይታወቃል ነው ይሄ። በቃ የጸረ ሰላም ያላቸው ድርጊትና አስተሳሰብ እንደሆነ ምንም ጥርጥር የለ፣ ምንም ጥርጥር የለ። የማረካችሁት ሰው አለ? አለ፣ ከነ ማስረጃው፣ ከነ ማስረጃው በተጨባጭ ከመርሰቤት ከኬንያ መጥቶ ተደራጅቶ መጡ። ህዝቡን ለማጥቃት የመጡ የተያዙ ከነ እንትናቸው አለ። በዚህ ላይ ደግሞ ግጭት ከዚህ በፊት ነበረ። የነበረው ግን በአርብቶ አደር ሌብል ላይ ነበረ እንትን ነው ወዲያውኑ ከግጦሽና ከዋጋ የተነሳ ነው ያ በአካባቢ የሚፈታ ነገር ነ ዘጠና ሰባቱ ሪፈረንደም ከማንም በላይ የኢትዮጵያ እሱ ማለት ህዝብ ያከብረዋል። ወደፊትም ለተግባሩም እየሰራ ነው። አሁንም ይሄድበታል። ምንም ከዚህ ጋር የሚገናኝ ነገር የለም። አቶ ኢድሪስ ግን አሁንም ቢሆን ከኦሮሚያ ገበሬዎች፣ ከኦሮሚያ አርብቶ አደሮች የሚሰማው አሁን የህዝብ ለህዝብ ግጭት የለም። የሶማሌ ህዝብ ራሱ አጎራባች ያለው አሁን ለምሳሌ በሜሶ ያለው ህዝብ ልዩ ኃይል ነው። ዘመናዊ መሳሪያ የታጠቀ ነው። እኛ ግን በበኩላችን ያለንን መሳሪያ ከብት የምናግድበትን መሳሪያ ይዘን ነው ተጠራርተን ክልላችንን እየተከላከልን ያለነው የደረሰን ሰው የለም ነው የሚሉት። ይኸውልሽ ቀላሉ ነገር ማህበረሰቡ ላልሹ ግለሰቦችን ባናገርሹ መንገድ ልታናግር የአምላቸውን ቦታዎች እንዳለ ደውለሽ ማግኘት ትችላለሽ። ህዝብ ለህዝብ ሰላም ነው። አሁንም ሰላም ነው። ወደፊትም ሰላም ይሆናል። ምንም ጥርጥር የለውም። በከፍተኛ አመራር እየተሰራ ያለውን ስራ ለማደናቀፍ አገሪቷን ለመበጥበጥ የተዘጋጀ ኃይል ይሄ ነው ችግር እየፈጠረ ያለው ጥቃትም እየፈጸመ ያለው። ጥሩ በእናንተ በኩልም ማህበረሰቡ ወርዳችሁ አሁን ግለሰቦች ደውለው እንድያሉን ነው እንድያሉን ነው እንድያላችሁ ነው ይሄ የምትሉትን ነገር በዚህ በኩል ያለውን ደግሞ በእኛ በኩል ያለውን ደግሞ ማህበረሰቡ እራሱን ዲፌንስ እያደረገ እንደነበረና የሚለውን ነገር እራሱ ያስረዳቸዋል። በተቆሰለ የተቃጠለ ቤቱ፣ የተቃጠለ ከተማ፣ የወደመ ከተማ ውስጥ የተቀመጡ ሰዎች አሉ። ስለዚህ እነዚህ ደውላችሁ ማግኘት ትችላላችሁ። ከእርስዎ እንግዲህ የምጠይቀው ምንድን ነው? እስካሁን የኦሮምኛ ክፍል ጥሪ ያገኛል ከኦሮሚያ ክልል። ስለዚህ እርስዎ አሁን እንደገና ቀጠሮ እናርግና ቤታቸው ተቃጠለ አሁን እርስዎ ባሉት በኦነግ ተወረርኩ የሚለውን ሀይል የኦነግ አመለካከትና አስተሳሰብ ያላቸው ዓላማ የሚያራምዱ ናቸው። አስተሳሰብ ነው። በቃ ፌዴራሊዝምን፣ ህገ መንግስቱን ሀገሯስ ሀገሪቷ ሰላም እንዳትሆን ህዝቡ ሰላም እንዳሉ የማሸበር ስራ የሚሰሩ አካላቶች ናቸው። ግልጽ ነው እኮ አቅጣጫ የተሰጠ በሳምንት በወር ተከፋፍሎ እኮ ጆዋር በግልጽ እኮ ሲያስቀምጥ ነበር። እዚህ ደረሱ እዚ ሆንን እዚ ሆንን እየተባሉ ይሄ አቅጣጫ የሚወርድላቸው ነው። ተቀመጡ ተነሱ የሚባሉ አቶ ኢድሪስ፣ የተምታታ ነገር ነው አሁን የነገሩኝ ቅድም። የኦነግ ሀይል ናቸው ነው ያሉት። አስተሳሰብ እንግዲህ ከሆነ ኦሮሞ የሚያራምዱ ክቱን ያላቸው ያንን እየተገበሩ ያሉት ጸረ ሰላም ሀይሎች ናቸው ነው ያ ማለት እንግዲህ እኛ ስናነጋግር የቆየ ነው የኦፒዲኦ የወረዳና የዞን ባለስልጣናትንም ስለሆነ እነኚህም ሰዎች የኦነግ አስተሳሰብ አላቸው ማለት ነው አመራሩን አላልኩም ድርጊት የሚፈጽመው አመራር ሳይሆን የታጠቀ ሀይል ነው አመራር አልታጠቀ አመራር እየተገደለ ነው እኮ ዛሬ እኮ መጀመሪያ ጥያቄ ነው ያነሳ ሁሎት በተገደሉ ሰውዬ ስም እኮ ነው አቶ ሳላድ መሐመድ የተባሉ ተገደሉ የተነገረች መረጃ ምን ያህል እውነት ነው እኮ? እኔ አሁን መረጃ ላይ ቆሜ ነው የማነጋግሮት። ላለፉት አስር ቀናት በተከታታይ እዚህ አካባቢ እዚህ አካባቢ ጉጂ ድረስ የሞቱ ሰዎች ከሞያሌ እስከ ጉጂ እስከ ጎፋ እስከ ጭናቅሰን ያሉትን ስንዘግብ ነበር። በየቀኑ አስር ሰው፣ አስራ ሁለት ሰው፣ ዘጠኝ ሰው ሞተ ነው የሚባለው። ይሄንን እንግዲህ ዝም ብለን ጆሮ ዳባ ልበስ ብለን መቀመጥ አንችልም። በየዕለቱ ደግሞ ለእርሶ መስሪያ ቤት ስንደውል ነበረ ለሶማሌ ክልል ለራሳቸው ለፕሬዚደንቱ ሳይቀር ወደ እኔ አልደወለችሁ ደወለችሁ። ለፕሬዚደንቱ ሳይቀር ስንደውል ነበርና አሁን እርስዎ ደውለው ለማነጋገር ፍቃደኛ ስለሆኑ በጣም ነው የምናመሰግነው። እርስዎም ደግሞ ይቅረቡና ከአቶ አዲሱ አረጋ ጋር እናወያያችሁ። በጣም ጥሩ። ይሄ ዋናው ለአንድ ሀገር ሰላምና ለህዝብ እድገት ነው፣ ሁላችንም እየሰራን ያለው አንድ ሀገር ነው ያለን ከዚህ አንጻር ምንም ችግር የለም። እንደ ሁለቱም ክልሎች መንግስት በሁለቱም በኩል የገመገም ነው ይሄ ነገር፣ የሰላሙን እንቅፋት የሆኑትን ግለሰቦች ወደ ፍርድ እንዲመጡ ሁለታችንም የምንሰራበት አካሄድ ስላለ ባላንስድ በሆነ መንገድ ይሄን ነገር ለህዝብ ብታደርሱ። ባላንስድ ለመሆኑ በየጊዜው ከኦሮሚያ ኢንተርቪው በሰራን ቁጥር የእናንተ መንግስት መልስ ፍለጋ በየጊዜው እንደውላለን። በምንደውልበት ጊዜ ደግሞ እንዘግባለን። እንዲደውለን አላገኘንም። አሁን እርስዎ ለመነጋገር ፈቃደኛ ኖት። ስለዚህ መቼ ልደውልሎት? ከአቶ አዲሱ አረጋ ጋር እንዲቀርቡ በጣም ጥሩ ጊዜ ናቼ። በሚመቸኝ ጊዜ ነግራቸዋለሁ። በጣም ነው የማመሰግነው፣ የሱማሌ ብሔራዊ ክልል መንግስት በጣም አመሰግናለሁ። እንኳን አደረሳችሁ ለአዲሱ ዓመት ሁለት ሺ አስሩ ሁላችንም ለመላው ኢትዮጵያ በውጭም በሀገሩ ስለሚኖሩ እንኳን ያደረሳቸው። እሺ አመሰግናለሁ፣ አቶ ኢድሪስ እስማኤል ትዝታ። የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አቱ አቶ አዲሱ አረጋንም ዛሬ አግኝታ አነጋግራ ነበር። የሶማሌ ክልሉ አቻቸው አቶ ኢድሪስ እስማኤል የሰነዘሯቸውን ሀሳቦችና ሌሎችም የሰሞኑን ችግሮች አንስታላቸው ነበር። ያዳምጡት። ደህና ይስጥልኝ አቶ አዲሱ። ደህና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን። ሰላም፣ ስለ ትብብሮ በጣም አመሰግናለሁ። እሺ፣ እኔን አመሰግናለሁ። ችግር የለም። ፌስቡክ ላይ ወጣ ስለተባለው የእርስዎ ጽሁፍ በቅድሚያ ልጠይቁት፣ ኦሮሚያ ውስጥ ገብተው የሚዋጉት የሶማሊያ ሪፐብሊክ ተዋጊዎች ናቸው የሚል እንደውም በሻለቃ ደረጃ ያሉ ወታደሮች እንደሆኑ እና የመታወቂያ ካርዳቸው ጭምር ፌስቡኮ ላይ እንደለጠፉ ነው የሚነገረውና ይሄ እውነት ነው? አዎ በመጀመሪያ ደረጃ የኦሮሚያና የኢትዮጵያ ሶማሌ አዋሳኝ አካባቢ እየሆነ ያለው ነገር ትክክለኛው ጉዳይ ምንድን ነው የሚለውን በደንብ ህዝባችን መጨበጥ አለበት። አንዳንድ ሁኔታዎች ላይ ህዝቡ ከህዝብ የተጋጨ አስመስሎ የማቅረብ የተሳሳቱ ሁኔታዎች አሉ። ይሄ ትክክለኛ እንዳልሆነ በደንብ ሊሰመርበት ይገባል። ሚዲያው ይህንንም አበክሮ ድምጻችንን ለህዝቡ ሊያደርስ ይገባል። የኦሮሞና የሶማሌ ህዝብ ለረጅም ዘመናት በፍቅር በአብሮነት፣ በወንድማማችነት የኖረ ህዝብ ነው። አንዱ የሌላውን ቋንቋ የሚናገር ተመሳሳይ ስነ ልቦናና የአኗኗር ሁኔታ ያላቸው ህዝቦች እንደሆኑ አሁንም በሁለቱ ህዝቦች መካከል ምንም ቅራሜ እንደሌለ ሊታወቅ ይገባል። አንዱ መሰረታዊ ጭብጥ ይሄ ነው። ሁለተኛው ነገር ኦሮሚያና በሶማሌ አዋሳኝ አካባቢዎች ላይ እየደረሰ ያለው ጉዳትን በሚመለከት የአስተዳደር ወሰን ጉዳይን አስመስሎ የማቅረብ ሁኔታዎች አሉ ማለት ነው። በእርግጥ ከዚህ በፊት የሁለቱ ክልሎች የአስተዳደር ወሰን ቦታዎች በአግባቡ ካለመካለላቸው ጋር ተያይዞ የግጭት መነሻ ቦታዎች እንደነበሩ ይታወቃል። ይህንን የኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደር ወሰን ቦታዎች የግጭት መነሻ ቦታዎች መሆን የለባቸውም፣ የህዝቦች ወንድማማችነት የሚረጋገጥበት የልማት ማዕከላት መሆን መቻል አለባቸው። የሚል አቋም ወስዶ ከፌዴራል መንግስትና ከአጎራባች ክልሎች መንግስታት ጋር በመነጋገር የአስተዳደር ጎሰን ጉዳዮችን ልባት ሰጥቷል። በዚህም ሂደት ከቤንሻንጉል ጉሙዝ፣ ከጋምቤላ፣ ከአማራ፣ ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስታት ጋር ያሉ ጉዳዮችን ህብረተሰቡን በማሳተፍ ከክልል መንግስታት እና ከወንድም ህዝቦች ጋር በመቀራረብና በመነጋገር ሰጥቷል። ከኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ጋር የተያያዘው። የአስራ ዘጠኝ ዘጠና ሰባት የተካሄደው ህዝበ ውሳኔ በቶሎ መሬት ላይ ወርዶ ተግባራዊ ካለመደረጉ ጋር ተያይዞ እነዚህ አስተዳደር ወሰን ቦታዎች የግጭት መነሻ ሆነው ስለቆዩ የአስራ ዘጠኝ ዘጠና ሰባቱ ሪፈረንደም ተግባራዊ እንዲደረግ የሚል ስምምነት ተፈራርመን በተግባር ገብተናል። ስለዚህ ከአስተዳደር ወሰን ጋር የነበሩንን ውዝግቦች ፈተናል ማለት ነው። ከዛ ባለፈ መሬት ላይ አውርደን ከሰባ አምስት ፐርሰንት እስከ ሰማኒያ ፐርሰንት የሚደርሱ ውዝግብ የነበረባቸው ቀበሌዎችን የማካለል ስራ አጠናቀን የሄንበት ሁኔታ ነለ አቶ አዲሱ የሶማሌ ክልል የኮሚኒኬሽንስ ኃላፊ አቶ ኢድሪስን ትላንትና አነጋግረን ነበረ እኛ ራሳችንን እየተከላከልን ነው ወረራ ነው የተካሄደብን ነው የሚሉት ማን ነው የወረራችሁ ከኦሮሚያ መንግስት ነው ወይ ወረራ የተቃጣባችሁ ከኦሮሚያ ክልላዊ መንግስት ነው ወይ ስንል አይ አይደለም በጀዋርና በኦሮሞ ነጻነት ግንባር የተቀሰቀሱ ኃይሎች ናቸው የሚወጉውን ነው የሚሉት። እርስዎ እንዴት ይገልጹታል? ምንድን ነው የሆነው? በየዕለቱ አስር ሰው ሞተ፣ አስራ ሁለት ሰው ሞተ ከኦሮሚያ በኩል ስንዘግብ ቆይተናል። ለመጀመሪያ ጊዜ ነው አቶ ኢድሪስ ትላንትና በሶማሌ ክልል በኩል ያለውን አመለካከት የሰጡን። ወረራ እየተከላከልን ነው ነው የሚሉት። እና ተጨባጭ ሀሳቦን ይስጡኝ። ምንድን ነው የሆነው እየሆነ ያለው? አቶ ድሪስ እንዳሉት ሳይሆን ከኢትዮጵያ ሶማሌ የሚነሱ አንደኛ የሶማሌ ክልል ልዩ ፖሊስ አባላት የኦሮሚያን የአስተዳደር ወሰን እየጣሱ ሰላማዊ ዜጎች ላይ ጥቃት እየፈጸሙ ነው የነበረው። አሁንም እያካሄዱ ያሉበት ሁኔታ ነው ያለው። በዚህ ማስረጃ ማን ነው? በየ አካባቢው ያለው ህዝብ መቼም አይዋሽም። የኦሮሞ ሰፊ ህዝብ ሊገልጽ ይችላል። ይሄ ደግሞ የሶማሌ አስተዳደር ወሰን ተወረናል የሚሉ ከሆነ ቁምቢ የሶማሌ አስተዳደር ወሰን ነው ወይ? ቁምቢ ከተማ ድረስ እየመጡ ነው የልዩ ፖሊስ ኃይሎች ሜሶ ከተማ ድረስ እየመጡ ነው ሞያሌ ወረዳ ጫሙክ ድረስ እየመጡ ነው እና ይህን ነገር እያደረሱ የነበረው ይሄ በእኛ በኩል ተጨባጭ አይደለም፣ ተቀባይነት የሌለው ጉዳይ ነው። እኛ ወረራ ስለመካሄዱ ህዝቡም ደግሞ ራሱን በመከላከል ባደረገው ሂደት ውስጥ የልዩ ፖሊስ አባላትን የሶማሌ ክልል የሚሊሻ አባላትን ቁጥጥር ስር አውሎ በተጨባጭ ለማንም ማሳየት የሚችለው አቶ ድሪስም ራሱ መጥቶ ማየትና ማረጋገጥ የሚችለውን ነገር ማሳየት ይቻላል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ኦኤልኤፍ የሚባል ሀይል ታጥቆ እንቅስቃሴ የሚያደርግበት አንድም ቀበሌ ኦሮሚያ ክልል ውስጥ የለም። እኛ በእኛ በኩል በእነዚህ ሀይሎች፣ ቅድም በጠቀስኳቸው ሀይሎች የተደረገውን ህዝብ ላይ የደረሰውን ጥቃት በማስረጃ በዝርዝር ማቅረብ እንችላለን። ዝርዝሩን ደግሞ የሚያጠና ቡድንም ችግሮች ወደ ተከሰቱበት አካባቢዎች ልከናል። ይህንን በዝርዝር ለህዝባችን ወደፊት የምናሳውቅ ይሆናል። ኦይልስ ጃዋር የሚለው ነገር ካለ እሱ ማስረጃውን አቅርቦ ዲፌንድ ማድረግ ይችላል። ተጨባጭና እውነታው ግን ምንም የተደረገ ወረራ የለም። የኦሮሞ ህዝብ በጣም ሰላማዊ ህዝብ ነው። የኦሮሚያ ብሔራዊ ክልላዊ መንግስት በህዝቦች ወንድማማችነት በጽኑ የሚያምን መንግስት ነው። አንድም ሰው አንድም ኦሮሞ በቀይ መሞት የለበትም ብሎ እንደሚያምን ሁሉ የኢትዮጵያ ሶማሌ ዜጋም ወንድም ህዝብ እንደመሆኑ መጠን መሞት የለበትም ብሎ የሚያምን ኃላፊነት የሚሰማው መንግስት ነው። ከዚህ በመነሳት በመንግስት በኩልም የሚደረግ የመውረር ነገር በፍጹም የለም ሊኖርም ሊታሰብም አይችልም። እንደገና ደግሞ የታጠቁ ሀይሎች ናቸው ተብሎ የሚፈረጁ አካላት በፍጹም ኦሮሚያ ውስጥ አንድም ትጥቅ ይዞ የሚንቀሳቀስ አካል በኦሮሚያ ብሔራዊ ክልላዊ መንግስት ውስጥ የለም። አለ ከተባለ ማስረጃው ቀርቦ ልንነጋገር እንችላለን። እንደገና ደግሞ ባለፈው ጫሙክ ላይ ውያሌ በተፈጸመው ጥቃት የተሳተፉ በህዝቡ ተሳትፎ የተያዙ ሹዴኬሮ አብዲ የሚባል ሰው የሶማሌ ናሽናል አርሚ ማለት ነው የሞቃዲሾ ሶማሌ ናሽናል አርሚ መታወቂያ የያዘ ሰው ተይዞ ነው ያለው፣ ማለት ነው። አሁን በኦሮሚያ ጸጥታ አካላት እጅ ላይ ነው ያለው። እሱ በደንብ ቢቴሉ ተጣርቶ ወደፊት የሚታወቅ ነው የሚሆነው። አቶ ኢድሪስ እንግዲህ አስተባብለዋል እኒህ በፌስቡክ ላይ ወጡ የተባለውን ከሶማሌ ሪፐብሊክ መታወቂያ ይዘው ተገኙ በውጊያው ላይ ስለተባሉ ሰው ፎቶሻፕድ የተደረገ ነው ብለው ትላንት በቃለ ምልልስ ሰጥተውኛል። እዚች ላይ አጭር መልስ ይስጡኝ። ምንም ፎቶሾፕ የተደረገ አይደለም። አቶ ኢድሪስ ራሱ መጥቶ በእኛ ቁጥጥር ስር ነው ያለው። አቶ ሹሜኬሮቢ የሚባለው መጥቶ አይቶ ማረጋገጥ ይችላል። የሚዲያ ሰዎች መጥቶ ማረጋገጥ ይችላሉ። ይ አንድ ሌላ ጥያቄ የማቀርብሎት በእንደዚህ ሁለት ክልሎች መካከል እንዲህ ውጊያ ሲካሄድ እና በየዕለቱ አስር አስራ ሁለት ከዚያም በላይ ሰው ሲሞት ፌዴራል መንግስት ያወጣው መግለጫ የለም፣ እኛ እስከምናውቀው ድረስ እናንተ ለፌዴራል መንግስት አመልክታችኋል ወይ? ለኢትዮጵያ ፌዴራል መንግስት ሁለታችሁንም ለሚያ አስተዳድረው ያው ከዚህ በፊትም በአስተዳደር ወሰን ጋር ተያይዞ ባሉ አለመግባባቶች አመቱን በሙሉ ግጭቶች ሲፈጠሩ ነው የነበረው። ሰላማዊ ዜጎች ህይወት አካልና ንብረት ላይ ጉዳት ሲደርስ እንደ ስለነበረ የፌዴራል መንግስት ይህንን ጉዳይ በዝርዝር ያውቃል። በሰላማዊ ዜጎች ላይ ጉዳት እንዳይደርስ ከማድረግ አኳያ ከፍተኛ ሚና ሲጫወት ነው የነበረው። የፌዴራል መንግስቱ ስራ ያሉ ጸጥታ አስከባሪ አካላት የፌዴራል ፖሊስን ጨምሮ የመከላከያ ሰራዊቱ ሰላምን ከማስከበር፣ በዚህ ግጭት ውስጥ የሚሳተፉ አካላትን ቁጥጥር ስር ከማድረግ ጀምሮ በርካታ ስራዎችን ሰራ ቆይቷል። ስለዚህ የፌዴራል መንግስት ማወቅ ብቻ ሳይሆን ክቡር የፌዴራል የመንግስት ኮሚኒኬሽን ጉዳዮች ሚኒስትር አቶ ነገሪ ሌንጮም በዚህ ጉዳይ ላይ የአዲስ ዓመት ዋዜ ማለት ይመስለኛል ቀኑን እርግጠኛ ባለሆንም መግለጫ ሰጥተዋል። ስለዚህ የፌዴራል መንግስቱም በአግባቡ ያውቃል። አብረን ነው ስንሰራ የነበረው። አሁንም በደንብ አዌር ናቸው። የፌዴራል መንግስት የጸጥታ አካላት ፌዴራል ፖሊስም፣ እንደገና ደግሞ የመከላከያ ሰራዊትም በአካባቢው አለ። ስለዚህ አሁን እየተደረገ ያለው እንቅስቃሴ በህዝቦች ላይ ጉዳት እንዳይደርስ በወደፊትም በቀጣይነትም ተጣርቶ በዚህ ሁኔታ ውስጥ ተሳታፊ የሆኑ አጥፊ አካላት በህግ እንዲጠየቁ ከማድረግ አኳያ አብረውን እየሰሩ ያሉበት አግባብ ነው ያለው ማለት ነው። በተደጋጋሚ ከተለያዩ የኦሮሚያ መንደሮች፣ ከተሞች የምናነጋግራቸው ሰዎች ከሱማሌ ህዝብ ጋር አጎራባች ከሆነ ማህበረሰብ ጋር ምንም ችግር የለንም፣ ልዩ ፖሊስ ግን በፌደራል ሀይል እየተደገፈ ነው መጥቶ የሚገለን የሚል ስሞታ አላቸው። ለእኛ የሚደርስልን የለም፣ እኛ መሳሪያ የለንም። ልዩ ፖሊስ ግን በፌዴራል ኃይል በዘመናዊ መሳሪያ እየታገዘ ነው መጥቶ የሚገለን የሚል ስሞታ አላቸው። እዚህ ላይ መልስ ይስጡን። እኔ እንደ ኦሮሚያ ብሔራዊ ክልላዊ መንግስት የምናምነው የመከላከያም ኃይል ሆነ የፌዴራል ፖሊሱ የሁሉም ብሔር ብሔረሰቦች ተወካዮች ናቸው። ስለዚህ አንዱ ንግ ነው ሌሎች ላይ ጉዳት ያደርሳሉ የሚል እምነት የለንም። ማለት ከሰራዊትን ውስጥም ሆነ ፖሊስ ውስጥ በግለሰብ ደረጃ በእንደዚህ አይነት እንቅስቃሴ የተሳተፉ አካላት ካሉ እቆማው መቶልን ከሚመለከተው አካል ጋር ተነጋግረን እነዚህ አካላት በግለሰብ ደረጃ በጥፋታቸው ተጠያቂ የሚሆኑበትን ሁኔታ ወደ ሕግ እንዲቀርቡ የማድረግ ስራ መስራት እንችላለን። ነገር ግን አሁን በተጨባጭ እስካሁን ባለንን ክትትል ማለት ነው የፌዴራል ፖሊስ፣ የፌዴራል መንግስት ሰላም አስከባሪ አካላት አንዱን ወገን አግዘው አንዱን ወገን ላይ ጉዳት እንዲደርስ እያደረጉ ነው የሚለውን በመንግስት ደረጃ ለመቀበል ያስቸግረናል ማለት ነው። ሰሞኑን በሚካሄደው የእርስ በርስ ውጊያ ስለሚጠፋው ህይወት አቶ ነገሪ ሌንጮ ከተናገሩት ውጪ በተጨባጭ ፌዴራል መንግስት ምን እያደረገ ነው? አንደኛውና መሰረታዊ ነገር ጥቃት የሚፈጽሙ አካላት ጥቃት በሚፈጽሙባቸው አካባቢዎች ላይ የሰዎች ህይወት አካልና ንብረት ላይ ጉዳት እንዳይደርስ የመከላከል ስራ ነው የሚሰራ ማለት ነው። ለዚህ የጥታ አካላትን አስተማርቷል። ከዛ ባለፈ ደግሞ የቀሩ ጉዳዮች ማለት ነው አስተዳደር ወሰኖችን ከማካለል አኳያ ቀሩ ጉዳዮችን በቀጣይ ተነጋግረን የምንፈጣ ነው የሚሆነው። እዚህ ጉዳዮች የተሳተፉ አካላትን ተጣርተው እንደየጥፋታቸው ተጠያቂ የሚሆኑበትን ሁኔታ ለመጣረት ከእኛ ጋር እንደሚሰሩ የምናመው ለሚስታን በተጨባጭ እያደረገ ያለው ጥፋት። አመሰግናለሁ አቶ አዲሱ በጣም ጊዜ ይርስጥልኝ። እኔም አመሰግናለሁ። እሺ በሌላ በኩል ደግሞ ለሶማሌ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ የአቶ ኢድሪስ እስማኤል ክስ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አደባ ምላሽ ሰጥተዋል። በዚህ ጦርነት ውስጥ የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የሶማሌ ክልል ቃል አቀባይ ኢድሪስ እስማኤል የሚናገረው ወያኔዎች በል ያሉትን ከእነሱ ምክር በመውሰድና በመታዘዝ ነው። የኦሮሞ ነጻነት ግንባር ምንም ተሳትፎ የለውም። የኦሮሞ ህዝብ ነው እነዚህን ወራሪዎች ከራሱ ላይ በመከላከል ላይ ያለው እና ይሄ ፍጹም ውሸት መሆኑ ግልጽ ነው። ይህን ጦርነት ለረዥም ጊዜያት በዛ አካባቢ ሲካሄድ እንደነበረ ይታወቃል። የተለመደ ክሳቸውን በኦነግ ላይ የሚያቀርቡት ሌላ ዓላማ ለማስመሰል ወይንም ደግሞ የኦሮሞ ነጻነት ግንባር እየተዋጋ ነው በማለት ህጋዊ ለማድረግ የሚያደርጉት ጥረት ነው እንጂ የኦሮሞ ነጻነት ግንባር ሰራዊት በዛ አካባቢ የሚያደርገው ምንም አይነት እንቅስቃሴ የለም። የኦሮሚያ ሚዲያ ኔትወርክ ዲሬክተር አቶ ጀዋር መሐመድም ለተሰማባቸው ውንጀላ የሚከተለውም ብለዋል። እኔ እንግዲህ ማንድም እንደሚያውቀው የኦሮሚያ ሚዲያ ኔትወርክ ዳይሬክተር ነኝ። እንደ ሚዲያ በዚህ በድንበር አካባቢ የሶማሌ ክልል ልዩ ፖሊስ የሚያደርገውን ወረራ ከዛሬ ሶስት አመት ከተቋቋምንበት ጀምሮ በመከታተል ስንዘግብ እና ስናጋልጥ ቆይተናል። በተለያዩ ጊዜ ውስጥ ጥቃት የሚወስደው ልዩ ፖሊስ መሆኑን በማያሻማና በማያከራክር መልኩ ከተገደሉና ከተያዙ ወታደሮች የተገኙ መታወቂያዎች እና ሌሎች መረጃዎችን አቅርበናል። ይሄ አስቆጥቷቸው ከሆነ በእንጂ የኦሮሚያ ሚዲያ ኔትወርክ ምንም ጦር የለውም። በዛ አካባቢ እየተንቀሳቀሰ ያለ የተደራጀ ጦር የልዩ ፖሊስ ብቻ መሆኑን የኦሮሚያ መንግስት ቃል አገባ የኦሮሚያ መንግስት ሚዲያዎች፣ እንዲሁም ደግሞ የፌዴራል መንግስት በተደጋጋሚ የገለጹት ስለሆነ ከዛም አልፎ ራሱ ግጭቱ መፈታት አለበት ተብሎ ግጭትን መኖሩ ታምነው በመንግስት ደረጃ ግጭት መኖሩ ታምኖ ክልሎች ፕሬዚደንቶች መካከል የተደረገ ወደ ስምምነት የተገባበት እንደሆነ ነው። እዚህ ላይ መጨመር የምፈልገው በዚህ ግጭት ውስጥ በቀጥታ ህዝብ እያስፈጁ ያሉት የልዩ ፖሊስ የእነሱ አዛ የሆነው አብዲላይ፣ ከእነሱ ጀርባ ደግሞ ያሉት የህወሓት ጀነራሎች ናቸው። ተጠያቂ መሆን ያለባቸው እነሱ ናቸው እንጂ ከኛ ወገን ሀቁን ከማጋለጥ በስተቀር እየሰራ ነው ምንም ነገር የለም። በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት ከአራት ሰዓት በአስራ ዘጠኝና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አማሐሪክ ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አማሐሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭታችንንም ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa hon mobi ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሐምሳ ደቂቃ ሆነ። አስተናጋጆቻችሁ አዲሱ አበበና እኔም ሰሎሞን አባተንን ንጉሱ ታምሬ ፕሮግራሙን ይመራል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ስና ተጠርጥረው ባለስልጣናት ተያዙ ስትሉ ስትዘግቡ ሰሞኑንም ሰምቼ ነበር። እንደገና ትናንትና ስትዘግቡ ነበር እና ለመሆኑ የሙስና የሚጠረጠሩት የአማራና የኦሮሞ ስም ነው የሚነሳው? እናቱ እናቶ አባይ ጸሐዬና እናቶ በረከት የእነሱ የመዘበሩት እነሱ ናቸው እንጂ ሌላው ምን ምን ተያዘ ተብሎ በእነሱ ስም በቃ ሁሉም ተያዘ ተብሎ እንዲባል ነው። ለምንድ ነው የእነሱ ባለስልጣናት ታዲያ የማይነኩት? አይቢዎች በሐሙስ ዕለት ባዘጋጃችሁት ዜና ላይ ሁለት ሰዎች አራት መቶ ሰማንያ ሚሊዮን ብር ሰርቀው ወደ እስር ቤት መግባታቸውን ገልጻቸዋል። እኔ እንደው ምለው ይሄ ሁሉ ገንዘብ ሲሰረቅ ነው ምንም እንደው ምን አይነት አመራር ነው ያለው? እነኚህ ሰዎች መቼስ በአንድ ቀን በሁለት ቀን አለ ይሄን ገንዘብ የሚሰርቁት ጊዜ ወስደው ነው ይሄን ያህል ገንዘብ የሚሰርቁት እንዴ? እንደው ምንም በቃ ከልካይ የለም ማለት ነው። በጣም የሚገርም ነገር እኮ ነው። ኃላፊነት የጠፋበት ጊዜ እስቲ እንደው እንደው በጣም የሚገርም ነው። ወደፊትም ይሄን ነገር ተከታትላችሁ እንደምትዘግቡልን አምናለሁኝ። የዘውትር አድማጫችሁ ነኝ። ከአትላንታ ዜዎች በመጀመሪያ የከበረ ሰላምታ አይና አቀርባለሁ። መላኩ ሚሻ ነኝ። ካለሁበት አዲሱን አመት እንኳን አደረሳችሁ። መልእክቴን ለማስተላለፍ ነው። ለመላው የኢትዮጵያ በአጠቃላይ እንኳን ለአዲሱ አመት በሰላም አደረሳችሁ አዲሱ አመት የሰላም የፍቅር የአንድነት እንዲሆንልን እመኛለሁ በግፍ በመከራ ውስጥ ያላችሁን እግዚአብሔር ይጎብኛችሁ መከራችን ስደታችን አብቅቶ ሀገራችን በነጻነት የምንኖርበትን ትንሳያ ያቅርብልን እያልኩኝ እንዲሁም የታላቁ አርቲስት ቴዎድሮስ ካሳውን ያንተን ስራዎች መርቀንልሃል ስለዚህ በመላው አለም የምንገኝ ኢትዮጵያኖች መርቀንልሃል። ስርዓቱ ምን ያህል እንኳን የፖለቲካ ተቃዋሚዎችን አይደለም ለአርቲስቶች እንኳን ምን ያህል ማነቆ እንደሆነ በግልጽ የታየበት ስለሆነ ኢትዮጵያና ሕዝቧን እግዚአብሔር ባርክ። በርካ ቴዲ። ቪኦኤች ይህም መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ፣ እናንተም መልካም የአዲስ አመት መልካም የስራ ዘመን ይሁንላችሁ እመኛለሁ። እንኳን ለኢትዮጵያ ቱ ታውዘንድ አስር በሰላም በፍቅር አደረሰን። ምንም ህዝባችን መከራና አሰቃቢ ያይም አዲስ ዓመት የፍቅር የሰላም ያደርግልን። ለቴዲ ደግሞ ሞር ፍቅር እንዲጨምርለት ከልብ እመኝለታለሁ እና ለእናንተም መልካም አዲስ ዓመት እላለሁ። ለአዲስ ዓመት መልካም ምኞት የገለጻችሁልን ለእኛ ማለት ነው እናመሰግናለን። እናንተም እንደዚሁ አስተያየቶቻችሁን ስለሰጣችሁንም እናመሰግናለን። ተዘዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ ላይ በተመለከተው መመሪያ መሠረት ላኩልን። በኢሜይል ለምትጠቀሙ አድራሻ ሆን አት ቪኦኤ ኒውስ ዳት ካም ነው። መቼም ሰሞኑን አውደ ዓመት ነውና እንደውም ርዕሰ አውደ ዓመት ጊዜም እየጠበበን ብዙም ሙዚቃ አላጫወትንም። እስቲ አሁን ትንሽን ጋብዛ አዲሱ ርዕሰ ዐውደ ዓመት እኔን እዛዜም አላልቀኝም ብለን ብንመጣ ይሻላል። ስለ ሺ ደምሴ እማማለች ብለን ዘነዳአዝማር ብለንብጣኖ አገር አለም ብለንጣኖ ወገን አለም ብለንብጣኖ አበባየ ሆይ ባልንጀሮቼ ቁሙ በተራ እንጨሰብሬ ቤት እስክ ሠራ እንኳን ቤትእና የለኝም አጥር ክደጅ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች፣ የእንጀራ እናቴ እናቴን ጥሯ፣ መዳኒቴንም እሷን ብታጡ፣ መቀነቷንም አበባ የብርሙዳይ ቆድ አበባ የኛ ሲሳይ ቆድ እናመሰግናለን። ምናልባት በስለሺ ደምሴ ሳይሆን በጋሻ በራ ሞላ ለምታውቁት ሰዎች ጋሻ በራ ሞላ ነው። ሆ ብለን መጣን ያለልን እናመሰግናለን። እንኳን አደረሰ ሁላችንንም እንኳን አደረሰን። አሁን የማጠቃለያ ዜና አዲሱ ያሰማናል። በድንበር ይገባኛል ጥያቄዎች ሰበብ የብዙ ሰው ህይወት እየጠፋ መሆኑን የሰብአዊ መብቶች ጉባኤ ሰመጉ አስመልክቶ የከፋ ችግር ከመከሰቱ በፊት አስቸኳይ መፍትሄ እንዲፈለግም ጥሪ ዛሬ ጠይቋል። በታክስ ጭማሪ ምክንያትም መብታቸውን በህጋዊና በሰላማዊ መንገድ በመጠየቃቸው የታሰሩ ነጋዴዎች እንዲፈቱ እናም ለችግሩ ሁነኛ መፍትሄ እንዲፈለግ የሰብአዊ መብት ቃፊሩ ድርጅት አሳስቧል። የኬንያውያን የምርጫ ድራማ ቀጣይነት ያመላከተ ሁኔታ ኬንያ ውስጥ ተከሰተ። ፕሬዚዳንት ኡሁሩ ኬንያታ የገዢው ፓርቲ አባላትን ብቻ ለምክር ቤት ስብሰባ ጠርተው ነበር። ተቃዋሚዎች ረግጠው ወጥተዋል። ምዕራባዊ ኒያንማር ውስጥ በተቀሰቀሰውና ወደ አራት መቶ ሺህ የሮሂንግያ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደው ቀውስ በተመለከተ የተባበሩት መንግስታት የጸጥታው ምክር ቤት በዚህ ሳምንት ውስጥ አንድ አስቸኳይ ስብሰባ እንደሚያካሂድ ተገልጧል። አጠር ያለ ዜናው ሄ ነው ወደ አመሰግናለሁኝ። አዲሱ እንግዲህ ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን በዚሁ ተጠናቋል። ቴክኒሻኑ ቶማስ ብሎንዴ ነው። የፕሮግራሙ መሪ ንጉሡ ታምሬ ነው። ስናስተናግዳችሁ የቆየ ነው ሰሎሞን አባተና አዲሱ አበበነን በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም አዲስ አመት እያለ ነው የምንሰናበታችሁ አብራችሁን ስለቆያችሁ እናመሰግናለን። በአዲስ ሙዚቃ በአዲስ ሙዚቃ ማሪቱ ለገሰ ውቢቱ፣ ማሪቱ ለገሰ የክብር ዶክተር ማለታችን ምንም አንረሳም። አዲስ ዓመት ስትል ለዘንድሮው አዲስ ዓመት ለትናንት ያወጣችውን አዲስ ዘፈን ነው አሁን የምናሰማችው። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ተናደሩ ጤና